በደቡብ ክልል የሚገኙ ዞኖች በክልሉ የመደራጀት ፍላጎት በርክቷል። ምክር ቤቶቻቸውም የክልልነት ጥያቄ እየተቀበሉ ለክልል ምክር ቤት እያሳወቁ መሆናቸው እየተገለጸ ነው። የክልል መዋቅር ጥያቄ የህገ መንግስታዊ መብት ቢሆንም በአስረኛው ድርጅታዊ ጉባኤ ካስቀመጧቸው አቅጣጫዎች ውጭ ነው እያለ ነው የደቡብ ኢትዮጵያ ህዝብ ዲሞክራሲ ንቅናቄ። በአንጻሩ የአገሪቱ ህገ መንግስት ደግሞ በክልሉ የመደራጀት ጥያቄ ህገ መንግስታዊ መብት መሆኑን ይደነግጋል። በሐዋሳና ወላይታ ሶዶ ዩኒቨርሲቲ የህግ ምሁራን ጥያቄዎቹ ህገ መንግስታዊ ስለሆኑ መፈታት ያለባቸው በህገ መንግስቱ ድንጋጌ እንጂ በፖለቲካ ድርጅቶች ጊዜያዊ አቋምና አቅጣጫ አይደለም ይላሉ። ክልሉ ጥያቄውን ተከትሎ በሚነሱ ችግሮች የከፋ ጉዳት እንዳያስተናግድ የክልሉ መንግስት ማድረግ ስላለበትም ጉዳይ ምሁራን ሀሳባቸውን ሰጥተዋል። ዮናታን ዘብድዩስ ከሐዋሳ ዝርዝሩን አጠናቅሯል፤ ቀጥሎ ይቀርባል። እንደ አገሪቱ ህገ መንግስት በክልልም ሆነ በዞን እንዲሁም በወረዳ የመደራጀት መብት የተመለከቱ ጉዳዮች በአንቀጽ 47 ምላሽ ያገኛሉ። በዚህ አንቀጽ ንዑስ አንቀጽ አንድ የኢትዮጵያ መንግስት ዘጠኝ አባል ክልሎች እንዳሉ ያስቀምጣል። በነዚህ ክልሎች ውስጥ ተካትቶ ብሔሮች፣ ብሔረሰቦችና ህዝቦች ባሻቸው በማንኛውም ጊዜ የየራሳቸውን ክልል የማቋቋም መብት አላቸው ሲል በኒውስ አንቀጽ ሁለት ይደነግጋል። የማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል ለማቋቋም ዩኒታ የሚያገኘው የጠያቂው ብሔር ብሔረሰብና ህዝብ ምክር ቤት በሁለት ሶስተኛ ድምፅ ተቀባይነት ማግኘቱ ሲረጋገጥና ጥያቄው ለክልል ምክር ቤት ቀርቦ በአንድ ዓመት ውስጥ ለህዝበ ውሳኔ ሲደራጅ ነው። በአሁኑ ወቅትም በደቡብ ክልል የሚገኙ የዞን አደረጃጀቶች ከተወሰኑ ዞኖች ውጭ አብዛኛዎቹ ክልል የመሆን ጥያቄ እያነሱ ይገኛሉ። ክልሉን እየመራ ሆነኝ የሚለው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደሄደን ደግሞ ለአፈጻጸም አያመችኝም እያለ ነው። የደሄደን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ መገስ ባልቻም በክልሉ ውስጥ ሀምሳ ስድስት ብሔር ብሔረሰቦች አሉ ብያለሁ። እነዚህ ብሔር ብሔረሰቦች በሙሉ ባላቸው ህገ መንግስቱ ባስቀመጠላቸው ምክር ቤቶች በሙሉ ክልል እየሆን እየወሰን ብሎ የሚሄዱ አይነት ውሳኔ እየወሰኑ የሚሄዱ ከሆነ ለአፈጻጸም ያስቸግራል፣ ለሀገርም ተጽዕኖ አለው። የበለጠ እንደ ሀገር አንድነት እንፈጥራለን፣ የህዝብ ትስስር እንፈጥራለን፣ ጠንካራ ገር እንፈጥራለን ከምለውም አንጻር አደረጃጀቱ ምክንያታዊ እንዳሆን ያደርገዋል። ጥያቄዎቹ ህገ መንግስታዊ ቢሆኑም በአስረኛው ድርጅታዊ ጉባኤ ከተቀመጡ አቅጣጫዎች ውጭ ናቸው ብለዋል። ድርጅቱ ክልሉን እያስተዳደረ የሚገኝ መንግስት በመሆኑም የቱ ለህዝብ ይጠቅማል የሚለውን ጥያቄ ከግምት ያስገባል ነው ያሉትም። እኔ ያሁን የሚያስቀምጠው አቋም የግል አቋም አይደለም፣ የፓርቲ አቋም ነው፣ የጉባኤ አቋም። አንድ ፓርቲ የራሱ አቋም አለ፣ ውሳኔ አለ። ያ ጉባኤ አባላት ያለ ምንም ልዩነት ነው ወስኖ የወጣው። ስለዚህ የትኛው ነው የሚጠቅመው ነው እንቆም ብሎ የተበሳጩ ሰዎችም ካሉ ይበሳጩ። አይገባም የእነሱን ውሳኔ መቃወም አይደለም ህገ መንግስቱን የተከተለ አይደለም በሚል አይደለም። ግን ድርጅቱ ከያዘው አቋም አንፃር ትክክል አይደለም። የድርጅታችን አቋም ደግሞ ለህዝቡ ሊጠቅማል ብለን ስናስብ ሁሉም ዞን ክልል ቢሆን ነው የሚሻለው፣ 13 ክልል ሆኖ መውጣት ነው የሚሻለው ወይንስ ክልል ሊመስል የሚችል ነገር ህዝቡን፣ የስነ ልቦና የህዝብ ትስስሩን፣ የኢኮኖሚ ትስስሩን ሁሉ ነገሮችን ግምት ውስጥ አስገብተን ዘላቂ መፍትሄ ሊሰጥ የሚችል መልስ መስጠት ነው፣ በሰከነ ሁኔታ ማየት ነው የሚሻለው። ነው ድርጅቱ የያዘው አቋም ይሄ። በምስርታዊ ጉዳዮች ላይ ጥናት በማድረግም ምላሽ ያሰጣል ይመጣል ስምንት ዘጠኝ ዞኖች በአንድ ጊዜ ክልል የመሆን ጥያቄ ሲያመጡ ጤናማ ነው ወይ ብሎ ማየት ይጠይቃል ለምንድን ነው ይሄ ነገር የሆነው የምለውን ማገናዘብ ይጠይቃል ማለት ነው ሀላፊነት ስላለበት ስለዚህ ህገ መንግስታዊ አይደለም አይደለም የኛውን መጠያቂያችን ነው አንድ ዞን ክልል ሆኜ እወጣለሁ ብሎ ጥያቄ የሚያቀርበው ምን ጎሎበት ነው ምን ጉዳይ ምንም ስላልተመለሰለት የሚለውን እንየውን ይሄ ስላልተሟላለኝ የሚለውን ነገር ከለየን በኋላ ህዝቡ አበቃ በራሴ ይሄ ዞኔን ይዤ ህገመንግስቱ በተቃም ፈጥልኝ አሰራት ተከትዬ ክልል ሆናለሁ ካለ በህገ መንግስቱ በሚፈቅደው መንገድ ሊሄድ ይችላል። የክልልነት ጥያቄዎች በዋሉ ባደረ ቁጥር በክልል የሚነሱ ግጭቶች ለሰው ህልፈት፣ ለንብረት ውድመትና በአጠቃላይ ለሰላም እጦት ምክንያት የሆኑ ይገኛሉ። የህግ ባለሙያዎች መሰል ጥያቄዎች ምላሽ ማግኘት ያለባቸው በህገ መንግስቱ ድንጋጌ መሰረት ነው እያሉ ነው። በአዋሳ ዩኒቨርሲቲ የህግ ትምህርት ክፍል ኃላፊና የህግ መምህር ረዳት ፕሮፌሰር ተሰማ ኤልያስ ህገ መንግስቱ ብሄሩ ራሱ የራሱን ማንነት ራሱ ነው የሚወስነው ነው የምለው አንቀጽ አርባ ሰባት አለ። ህገ መንግስቱ በራሱ የሚወስነው ማለት ነው ማለት ነው። ሌላ ጠልቃ የሚገባ ፖለቲካ የለም፣ ሌላ ጠልቃ የሚገባ መንግስት የለም ማለት ነው። ስለዚህ በራሱ ወስነው እንደ ራሴዎች አጽድቀው እንግዲህ ካሁን ስለምለው እንደ ራሴ ነው ራሱ ወሰነ ማለት ነው እንጂ ሌላ ጠልቃ የሚገባ በህገመንግስቱ መንግስቱ መሰረት የለውም። ከምንም በላይ አሁን መታሰብ ያለበት ህገ መንግስት አክብሮና አስከብሮ ሰላምን የማረጋገጥ ጉዳይ ነው ብለዋል። አሁን ህገመንግስቱን መንግስቱን ማስከበሩ ካልመጣ ህዝባዊ አመፅ ይመጣል። እሱ ደግሞ የፖለቲካ ክራይስ ያመጣል፣ ማህበራዊ ክራይስ ያመጣል። ለውጡን እራሱ ወደኋላ እንዲመለስ ያደርጋል። ደቡብ በዚህ ደረጃ ማነ የሚለ ጥያቄዎች መጠየቅ መንግስትን ለአስደስት፣ ይችላል ነገር ግን የግዱ ነው መመለስ አለበት፣ የግድ ነው። ምክንያቱም ህገ መንግስቱን አክብሮ ነው ወደፊት ራመደ የሚችለው እንጂ ልክ መጀመሪያ ከለውጡ በፊት እንደነበረው በማፈን የትም ልራመድ አይችልም። በወላይታ ሶዶ ዩኒቨርሲቲ የህግ መምህር የሆኑት የአሬድ ከፍ ያለውም የረዳት ፕሮፌሰር ተሰማን ሀሳብ ይቀራሉ። ራሱ በራሱ ማስተዳደር ጉዳዮች መታየት አለባቸው ከህገ መንግስቱና ህገ መንግስቱ አንፃር መሆን አለበት ና ምናልባት ፖለቲካ ሊሽ የሚያስፈልጋቸው ነገሮች ዎች ለመስጠት እንደላል መከልከልም ዋናው መስፈርት እሱ አይሆንም። በክልል ለመደራጀት ጥያቄ በአያሌው ተንጸባረቀው ያለ ምክንያት መሆኑን ተናግረው የህዝብ ፍላጎት ከግምት መግባት እንዳለበት አንስተዋል። ከአስተዳደርና ፍያጥም ጋር በተያያዘም ለሚቀርቡ ምክንያቶች የቅድሞ አወቃቀርም የራሱን ችግር እንደነበረበት ጠቁሟል። አሁን ያለው ተጨባጭ ሁኔታ ምንድን ነው? ለምሳሌ ምዕራብ ዞኖች አሉ በጣም ርቅ ሰዎች ይታሉ እስከዚህ የፊት እሱ ታሳቢ ምናልባት ይደረግ ይችላል የሚል ነገር ነው። ከዛ ውጭ ግን ያሉ ህዝቦች አንደኛ እድገትም ያው የህዝቡ እድገት ማለት በፊት በነበረበት ደረጃ ያለ ያለው እድገት ማለት በኢኮኖሚውም በህዝብ ቁጥርም ጨምሮ ነው የሚገኘው። ስለዚህ ሁሉንም ጠቅልለው አንድ ላይ ማስኬዱ ምናልባት የተወሰኑ በፊት የተካሄዱ መንገዶች አሉ። እነሱ መንገዶች ደግሞ የማያስገኙ እና ህዝቡም ደግሞ የሚል ከሆነ ይሄ ህዝቡ ፍላጎት ኮንሲደር መደረግ ወይ ደግሞ ከግንዛቤ መወሰድ አለበት ይመስለኛል። የሀገሪቱን ነባራዊ ሁኔታ በማየት መንግስት ሳይዘገኝ ምላሽ ብሰጥ የተሻለ መሆኑን ምሁራን ተናግረዋል። መሆን ያለበት መንግስት አፋጣኝ ምላሽ መስጠት ነው። ጥያቄያቸው ተቀባይነት ይኖረዋል አይኖሩም የሚሉ ነገሮች ከህዝቡ ታስተነጋግሮ ተነጋግሮ ወዲያው ምላሽ ሊያገኝ መንግስት ትኩረት ወደዚህ እያደርሰ የተሻለ ጥያቄዎችን ለመመለስ በሳይንሳዊ መንገድ ጥናት የተደረገ መሆኑን የጠቀሙት አቶ ሞጌስ ጥናቱ የሚወስደውን ጊዜና መቼ እንደሚገለጽ የተናገሩት ነገር የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም